ነፃ የሆኑ የአፍሪካ የልማት አቀንቃኝ ድርጅቶች በመደገፍና ለማህበረሰብና ለነፃው መንግስታዊ ያልሆኑ ድርጅቶችም ድጋፍ በመስጠት የገንዘብና የእውቀት ሽግግርንም መስሪያ ቤታቸው እንደሚያበረታታ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ሚኒስትሯ ሊንዳ ቶማስ ግሪንፊልድ ተናግሯል። ተቋሙ የእድገት የገንዘብና የእውቀት ሽግግርንም የሚያደርግ ሲሆን ዘላቂና የተረጋጋ የልማት ስራንም በመደገፍ ዝቅተኛውን ማህበረሰብ ገቢም ያሻሽላል ብሏል። ሰላም ከሰሃራ በታች ባሉት የአፍሪካ ሀገሮች በውጭ ጉዳያችን ከፍተኛ ትኩረት የምንሰጠው በአካባቢ ባሉት ሀገራት ሰላምና ደህንነትን በማረጋገጥ ላይ ያነጣጠረ ነው። ከዚሁ ጋር ዲሞክራሲና የመልካም አስተዳደር ጉዳይም ትኩረታችን ነው። ለክፍለ ዓለሙ የምጣኔ ሀብት እድገትም የማይተካ ሚና በመጫወት ላይ እንገኛለን። በአሁኑ ጊዜ የሰላምና መረጋጋት ሁኔታ በእጅጉ ስለሚያሳስበን ይህንን ከሚያ ያረጋግጡ የአፍሪካ ሀገራት ጋር በትኩረት እንሰራለን። ይህም ጉዳይ በሶስት አበይት ነጥቦች ዙሪያ ይሽከረከራል። እነሱም ሰላምን ማረጋገጥ፣ ሰላምን የሚያደፈርሱ ጉዳዮችን አስቀድሞ መከላከል፣ ደህንነትና የአጉሪቱ የሰላም ጸር በሆኑ አብይ ጉዳዮች ላይ ትስስርና የጸረ ሽብር ዘመቻን የማጠናከር ሁኔታዎች ናቸው። ሌላው አስደሳች የሆነው ነገር ፕሬዚዳንት ኦባማ ለሚቀጥሉት አስር ዓመታት የሚዘልቀውን የአጎዋ ስምምነት በፊርማቸው አረጋግጠዋል ብለዋል የአፍሪካ ጉዳይ ሚኒስትሯ ሊንዳ ቶማስ ግሪንፊልድ አጓን አስመልክቶም የአሜሪካና የአፍሪካ የእርስ በርስ የምጣኔ ሀብት ግንኙነት ላይ ትልቅ ፋይዳ እንደሚኖር ታምኖበታልም ብለዋል። ላለፉት 15 ዓመታት ሲተገበር የቆየውን ከታሪፍና ከኮታ ነፃ የገበያ እድል ለተጨማሪ 10 ዓመታት የአሜሪካው ኮንግረስ በማራዘሙ ነው ፕሬዚዳንቱ በአስቸኳይ የፈረሙት። ከታሪፍና ከኮታ ነፃ የገበያ እድል ሚያዝያ 15 ቀን 2007 ዓ.ም በአምባሳደር ማይክል ፎርማን ና በአምባሳደር ሱዛን ራይስ በኩል ቀርቦ ለሲ ምክር የከረመው የሕግ መወሰኛ ምክር ቤት ለመጪዎቹ አስር ዓመታት እንዲራዘም ይፋ አድርጎ ካጸደቀ በኋላ ነው ለፕሬዚዳንት ኦባማ የተላከው ብለዋል። የአፍሪካ ጉዳይ ሚኒስትሯ በመቀጠልም ሲናገሩ ፕሬዚዳንቱ ኬንያና ኢትዮጵያን ይጎበኛሉ። እግረ መንገዳቸውንም በኬንያ ናይሮቢ የሚካሄደውን ዓለም አቀፍ የሥራ ፈጠራ ጉባኤም ይካፈላሉ። ሚኒስትሯ ከዶቸ ቬሌ የቀረበላቸው ጥያቄም ፕሬዚዳንቱ ለምንድን ነው ኢትዮጵያን የሚጎበኙት? በኢትዮጵያ ውስጥ ብዙ አነጋጋሪ ጉዳዮች አሉ። የሰብአዊ መብት ጥሰት፣ የተቃዋሚዎች እንግልት፣ የጋዜጠኞች መታሰር ና መሰደድ የሕዝብ ተወካዮች ምክር ቤት መቀመጫ መቶ በመቶ በአንድ ፓርቲ ተይዟል ለሚለው ሲመልሱ፣ የኢትዮጵያን ጉዳይ በተመለከተ የጋዜጠኞች መታሰር የተቃዋሚዎች መንገላታትን አስመልክቶ በመደበኛው አካሄድ እንነጋገርበታለን። አሸባሪነትም በተመለከተ በወጣው ሕግ አማካይነት የታሰሩ ጋዜጠኞችም እንዲፈቱ ግፊት እናደርጋለን። ለተቃዋሚዎችም መድረኩ ሰፋ እንዲል ጭምር። እነዚህ ጉዳዮችም እንደሚያሳስቡን ከመግለጽ አንቆጠብም። መንግስት ትክክለኛውን ነገር እንዲሰራ ግፊት እናደርጋለን። ደግሞም የኢትዮጵያ መንግስት በአካባቢው ቁልፍ ሚና አለው። በሶማሊያ ትልቁን ቁልፍ ስራ በማከናወን ላይ ይገኛል። በደቡብ ሱዳን የሰላም ስምምነትም እንደዛው። የሰብአዊ መብት ጥበቃን ጨምሮ መንግስቱ ለዜጎች የተሻለ ስራ እንዲሰራ ግፊት እናደርጋለን ሲሉ ገልጸዋል። ለዶቼ ቬሌ ራዲዮ መክበብ ሸዋ ነኝ ከዋሽንግተን ዲሲ።